የአምባሳደር ዲና ሙፍቲ ሳምንታዊ መግለጫ የኤርትራው መሪ በዚህ ሳምንት ያደረጉት የስራ ጉብኝት ሁለቱ ሀገሮች በተለያዩ መስኮች ለሚያደርጓቸው ትብብሮች የግንኙነት መድረኮችን እንደሚፈጥር የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ተናገሩ ባለፉት ጥቂት ሳምንታት ከዘጠኝ መቶ በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውንም አስታወቁ መለስካቸው አምሃ ስርስር አለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሁለት ሳምንቱ ለሀገርና ለውጭ ሀገር ጋዜጠኞች በሚሰጠው ጋዜጣዊ መግለጫ ላይ ቃል አቀባዩ አምባሳደር ዲና ሙፍቲ በኢትዮጵያና በኤርትራ መካከል ያለው ሰላማዊ ግንኙነት ተገቢ እውቅና ሊሰጠው እንደሚገባ አስረድተዋል። ቃል አቀባዩ እንዳስታወሱት አለመታደል ሆኖ ሁለቱ ወንድማማች ህዝቦች ከሁለት አስርት ዓመታት በፊት ጦር ተማዘው ደም መፋሰሳቸው ተገቢ አልነበረም። ከዚያ በኋላም ጦርነትም ሰላምም በሌለበት ሁኔታ ዓመታት ማለፋቸውም ትልቅ ጉዳት አስከትሏል ካሉ በኋላ ከሁለት ዓመታት ወዲህ የተጀመረው ግንኙነት ይህን እንደለወጠው አስገንዝበዋል። በሁለቱ ወገን የሰላም ግንኙነቱ በሚፈለገው ደረጃ አላደገም ቢባልም የመሪዎቹ ግንኙነት ለመጪው ጠንካራ ግንኙነት መሠረት የሚደለድል ነው ብለዋል። በዚህ ሳምንት የኤርትራው መሪ ፕሬዚደንት ኢሳይያስ አፈወርቂ በኢትዮጵያ ያደረጉት የሥራ ጉብኝትም የዚሁ አካል ነው ሲሉ አብራርተዋል። እንግዲህ ፕሬዚደንቱ እዚህ መጥተው የልማት አካባቢዎችን ሲጎበኙ ነበር፣ ሕዳሴ ግድቡን ጭምር። ይሄ በሁለቱ ሀገሮች መካከል ሊኖር የሚችለውን ግንኙነት በምን መስክ አብሮ መተባበር እንደሚችሉ፣ በምን መስክ አብሮ መስራት እንደሚችሉ መድረክ ነው። ተደጋጋሚ በመሪዎች መካከል የሚፈጠረው መቀራረብ በሀገሮች መካከል ለሚፈጠረው መቀራረብ መሰረት ነው የሚሆነ መደላደል ይሆናል። ከዚህ አንጻር ጉብኝቱን በገንቢነቱ ማየቱ ነው የሚሻለው። ከዚህ በላይ መሄድ አለበት የሚል ስሜት ይኖራል። እንደ ግለሰብ ቢኖር ጥሩ ነው። ነገር ግን ይህም በሂደት ይመጣል። ሁም ደግሞ ኮቪድም ከበረራው ጀምሮ ከህዝብ ለህዝብ ግንኙነት ጀምሮ ያቋረጣቸው ነገሮች አሉ። ስለዚህ እነዚህ ነገሮች በሚስተካከሉበት ሰዓት ከኤርትራ ጋር ያለው ግንኙነት ሊስተካከል፣ የበለጠ ግንኙነቱ ሊዳብር ይችላል የሚል እምነት ነው ያለው በዚህ ፕሬዚዳንት ኢሳያስ ያደረጉትን የስራ ጉብኝት በተመለከተና በሁለቱ ሀገሮች መካከል ሊፈጠር የሚፈለገውን ግንኙነት ዝርዝር ሁኔታ ለማወቅ ጋዜጠኞች የተለያዩ ተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። ከሚኒስቴር መስሪያ ቤቱም በቂ ማብራሪያ እንዳልተሰጠ በማውሳት ቅሬታቸውን ለገለጹ ጋዜጠኞች ቃል አቀባዩ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። ውጭ ጉዳይ ሚኒስቴር በዚ ላይ ተሳትፏል። ኦፊሻ ፎረን ሚኒስትራችን ነበሩ። ውጭ ጉዳይ አልነበረ ምና የሚለው ነገር ስህተት ነው። በመረጃ ደረጃ ማለት ነው። እስከ ህዳሴ ግድብ ጉብኝቱም ላይ ሪፕሬዘንቴሽኑ ነበረ። ነገር ግን ስቴትመንት አልተሰጠም። መጨረሻ ላይ ተሰጠ ስቴትመንት አልነበረም። ስቴትመንት ብትሰጥ ለእናንተ ይደርሳል። ስለዚህ ለእኛ ተደብቆ የተሰጠ ስቴትመንት የለም ነው እኔ እያልኩ ያለሁት። የመሪዎች ግንኙነት፣ የልማት አካባቢዎችን መጎብኘት ኦፖርቹኒቲ ሊከፍት ይችላል የሚል ነው። በዛ ደረጃ ነው የተወሰደው። ከእናንተ የተደበቀ የተለየ ነገር የለም። ኦፊሻል ነገር በሚያስፈልግበት ሰዓት ኦፊሻል ነገር ነው የምነግራቸው። ከስፖክስ ፐርሰን ኤክስፔክት የምታደረጉት ኦፊሻል ነገር ብቻ ነው። ዜጋ ተኮር ዲፕሎማሲውን በተመለከተ ሚኒስቴሩ ባለፈው ጥቂት ሳምንታት ያከናወነውን አምባሳደር ዴና ዘርዝረዋል። በተለይም ከባድ ችግር አጋጥሟቸዋል የተባሉትን ኢትዮጵያውያን ስደተኞች በተመለከተ ጥቂት የማይባሉ ዜጎች ወደ አገራቸው እንደተመለሱ ዘርዝረዋል። በዚህም መሠረት፣ 993 ዜጎች የተመለሱ ሲሆን ከሳዑዲ አረቢያ 955፣ ከታንዛኒያ 5፣ ከጅቡቲ 35 ተመልሰዋል ብለዋል። የእነዚህን መሰል ዜጎችን ችግር ለመፍታት የተለያዩ ጥረቶች የተካሄዱና አሁንም ጥረቱ የቀጠለ መሆኑንም በዝርዝር አብራርተዋል። ከጅቡቲ በሳዑዲ ካሉ በስር ና ከሚገኙ ዜጎች ሌላም አካባቢ ሚድሊስት ስት ስትራንድድ ከሆኑ ዜጎች ጉዳይ ጋር የተያዘ በሚዲያም እንዳያችሁት በሳዑዲ ውስጥ ያሉ የዜጎቻችን ጉዳይ በጣም ነው የሚያሳዝነው። እየተሰቃዩ የነበሩበት ሁኔታ ነው የነበረው። በተለይ በየመን በኩል ገብተው እነዚህን ለማውጣት የተደረጉ ጥረቶችን በዚያው ልክ መቀጠል ያለባቸው ጥረቶች ናቸው። ም በወጣው ፕላን ምናልባት እዚህ ላይ መዘግየት ሊኖር ይችላል በተፈለገው ደረጃ እንጂ እንደ መንግሥታችን ፍላጎት ዜጎቻችን ዛሬ በሙሉ ይዘን ብናመጣቸው ደስታውን አንችለው። ነገር ግን ኢንተርናሽናል ትራቭል ላይ ደግሞ ሊሚቴሽንስ የራሳቸው ካሉባቸው መንግሥታትም ጋር የተያዙ ምናል ነገሮች አሉ። ማንነታቸውን የማጥራት የሴኩሪቲ ጉዳይ፣ እነዚህ ነገሮች ምናልባት ያዘገዩበት ሁኔታ ይኖራል። በተረፈ ግን አሁን የተጀመረው ሂደት ውጤታማ ሊሆን የሚችል ነው። ብዙ ዜጎች መጥተው ዜገበት ሁኔታ ነው ያለው። ቃል አቀባዩ አክለውም ዋናው ጉዳይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ ሳይሆን ተመልሰው እንዳይሰደዱ አመቺ የኑሮ እድል በሀገራቸው እንዲፈጠር ማስቻለው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ